ሰላም፣ ጤና ስጥልኝ የተከበራችሁ አድማጮቻችን እንደምናምሽታችኋል። ከአሜሪካ ድምፅ ዋሽንግተን ዲሲ የእሁድ ምሽት የጋቢና ቤ መሰናዶ ጀምሯል። ኤደን ገረመው መሰናዶውን በመምራት ኤልያስ አስማረ በቀነበሩ፣ ጽዮን ግርማ በአርትዖቱ ከአሁን ሰዓት ጀምሮ አብራናቸው እንቆያለን። ዛሬም በሳምንት ውስጥ ከተደመጡና ተደግሞ ቢሰሙ ያነቃቃሉ ያልናቸው መሰናዶዎች ነው ይዘን ወደ እናንተ የመጣነው። እናንተም አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። የተሻለ የትምህርት ጥራት እና አሰጣጥ ላይ የሚሰራው ገባሬ ሰናዩ አይዞን ፋውንዴሽን በአዲስ አበባ ከሚገኘው የዩናይትድ ስቴትስ ኤምበሲ ጋር በመሆን ለሁለት ወራት ሲሰጥ የቆየውን ሺካን ወይም ትችላለች የተሰኘውን የወጣት ተመራቂ ሴት ተማሪዎች መርሃ ግብሩን ከሰሞኑ አጠናቋል። በመርሃ ግብሩ ላይ ትምህርታቸውን በ2015 ዓ.ም ያጠናቀቁ ከተለያዩ ከፍተኛ የትምህርት ተቋማት የተመረቁ ሴት ተማሪዎች የተሳተፉ ሲሆን የስራ ትስስር፣ የስራ ፈጠራና የስራ ፍለጋ ክሉት ስልጠናዎችን እንዲሁም ሌሎች ስልጠናዎችን መውሰዳቸው ተገልጿል። በመርሃ ግብሩ ማብቂያ ላይ የስራ ፈጠራ ሀሳቦቻቸውን ካጋሩት የተለያዩ ቡድኖች መካከልም አንዱ ቡድን የአንድ ነጥብ አምስት ሚሊዮን ብር የስራ ማስጀመሪያ ተሸላሚ ሆኗል። በዚህ ዙሪያ የተጠናቀረው ዘገባ በመቀጠል ይቀርባል። በ2015 ዓ ም ማብቂያ ላይ በህክምና የመጀመሪያ ዲግሪዋን ያገኘችው ዶክተር ዩስራ ካልድ ገባሬ ሰናይ በሆነው በአይዞን ፋውንዴሽንና በአዲስ አበባ በሚገኘው የአሜሪካ ኤምባሲ ትብብር የተዘጋጀው ሺካን እሷ ትችላለች መርሃ ግብር ላይ ተሳታፊ ነበረች። ያለፈውን ለአንድ ዓመት የሚጠጋ ጊዜ ለብቃት ማረጋገጫ ፈተና በመዘጋጀትና በስራ ፍለጋ ያሳለፈችው ዩስራ በአይዞን ፋውንዴሽን በኩል ለሁለት ወራት በወሰደችው የስራ ፈጠራ ስልጠና አማካኝ ነት ከባለ ሀብቶች ጋር የመገናኘት እድል የገጠማት ሲሆን ከጓደኞቿ ጋር በመሆን ለስራ ማስኬጃ የሚውል የአንድ ነጥብ አምስት ሚሊዮን ብር የስራ ማስጌጃ ገንዘብ ቃል ኪዳንና እንዲሁም በንግዱ ዘርፍ የላቀ ልምድ ካለው ባለ ሀብት ጋር ትስስር የመፍጠር እድል ገጥሟታል። ሳብኛ በግሩፕ ነበረ ፍጠሩ ይተባል ነው እና ምንድን ነው እኛ ሴቶች ላይ እና ፔሪድ ፖቨርቲ ወይም ደግሞ ወር አበባ ላይ ነበር የሰራነው ሴቶች ላይ ማለት ነው። እና ምን ላይ ነው ፎከስ ያደረግነው? ገጠር አካባቢ ያሉ ሴቶች ወር አበባ መጸዳጃ ፕሮዳክት በብዛት አያገኙም፣ እና እዛ ላይ የሚታጠብ የወር አበባ ፓድ ላይ ነው የሰራነው እኛ እና ፌም ኬር ኢቲ እንባላለን። እና ይሄ ፓድ ዝም ብሎ የሚታጠብ ብቻ ሳይሆን ለምሳሌ የመጸዳጃ ሽታ የሌለው የመጸዳጃ ሳሙና አይኖረዋል አንድ ላይ ፓዶን ሲገልጹ ማለት ነው እና ምንድን ነው ሳይዞቻችን ከሌሎቹ በጣም ለየት ይላል። ምንድን ነው ይሄ ማለት የወለዱ ሴቶችን ፎከስ አድርገናል። ሜዲካል ኮንሰልቴሽን አለው ብዙ ነገር ነው ያለው ውስጡ እና እንዴት ነው ያገኘነው ኢንቨስተር ታዋቂ ነው ቢጃ ናይከር ይባላል እና እዛ ላይ ሰባት የቢዝነስ አይዲያን የቀረበው ከሰባት ውስጥ የኛ ላይ ነበረ ኢንቨስት ማድረግ የፈለገው ማለት ነው። በሂደት የሚወሰን ነው ግን አሁን እኛ ኤግዛክትሊ ያልነው ቁጥር አንድ ነጥብ አምስት Miriam Napara. ግን እሱ እንደማይበቃ ነው እንደሚጨምር ነው የተነገረንና የተወሰነ ቁጥር የለም። በአዲስ አበባ የአሜሪካ ኤምባሲ እና በአይዞን ፋውንዴሽን በጋራ በተዘጋጀው የስራ ፍለጋ የትስስርና የስራ ፈጠራ መርሃ ግብር ላይ ወደ አርባ አምስት የሚደርሱ በአዲስ አበባ ዙሪያ የሚገኙ ያለፈው አመት ምሩቃን ሴቶች ተሳትፈዋል። ከቅድስተ ማርያም ዩኒቨርሲቲ በኪነ ህንጻ ምሩቅ የሆነችውና በዚሁ ስልጠና ላይ የተሳተፈችው ረዴት ዳንኤልም ይህን የስልጠና እድል ባገኘችበት ወቅት ከጓደኞቿ ጋር የግል ተቋ በመክፈት እየሰራች የነበረ ቢሆንም ከልምድ እጥረት የሚያጋጥሟቸውን የስራ አለም ተግዳሮቶች እንዴት እንደሚወጡ ይሄ ስልጠና እንዳገዛት ትገልጻለች። ግራጁዌት አድርገን ከጨረስን በኋላ የራሳችንን ስራዎች እየሰራን ስለነበር ይሄንን ኦፖርቹኒቲ ባይዞን ፋውንዴሽን ምክንያት አገኘን ማለት ነው። እኛ እየሰራን ነበር፣ እነግርሻለሁ። ከዛም በፊት ግን በስራው አለም ላይ ስትቆይና ኤክስፔሪየንስድ የሆነ ሰው ጋር ወይንም ደግሞ ወርክ ኤንቫይሮንመንቱን የሚያውቀው ሰው ጋር ስትሆኝ በጣም የተለያየ ነው። በቃ ከባድ ነው። ውጪ ካለው ኤንቫይሮንመንት ጋር መገናኘት፣ እንዴት ስራ ማግኘት እንዳለብሽ፣ እኔቱ ጋር እኔት ሰዓት ነው፣ ምንድን ነበር ማድረግ የነበረብን ምናምን የሚሉትም ቶሎ ለማስተካከል ጠቅመናል። ለምሳሌ ኔትወርክ እንዴት ማድረግ እንዳለብን፣ ከሰው ጋር እንዴት ያንን ኔትወርክ መቀጠል ያለብን፣ አንድ ቦታ መሄደን የሆነ ነገር ለመጨረስ መንግስት ኦፊሶች ላይ ኮኔክሽኖችን እንዴት መፍጠር እንዳለብን እንደምንችል። በቃ ይሄ ልክ ከተመረቅሽ በኋላ ግራ የሚገባው ነገር ትክክለኛ ከስራ ዓለሙ ጋር ለመገናኘት በጣም ይቸግረዋል። ብዙ ሰው እንድናወቅ አርጎናል። አሁን ይሄ ኮርስ ማለት ነው። የአይዞን ፋውንዴሽን መስራችና ዋና ስራ አስፈጻሚ አቶ ሻሎም አርአያ መርሃ ግብሩ የስራ አጥነት ችግርን ለመቅረፍና ሴቶችን ለማብቃት ያለመን ይላሉ። በሀገራችን ኢትዮጵያ ውስጥ ወይም ደግሞ በሰፊ አፍሪካ ላይ ከባድ ከሚባሉ ችግሮች አንዱ ስራ አጥነት ነው። ይህን ደግሞ አጥበን ስናየው ሴቶች ጋር በጣም ይከፋል። ይህን ችግር ስላስተዋልን ለዚህ መፍትሄ ነው ብለን ያሰብነው። በጣም የተጠናከረ የስርዓተ ትምህርት ወይም ካሪኩለም የተዘጋጀለት አንድ ፕሮግራም ለነሱ ለማዘጋጀት አሰብን። ከትንሽ ተነስተን ነውና፣ አሜሪካን ኤምባሲ ሳችሞ ሴንተር የሚባለው በፐብሊክ አፌር ጉዳይ ላይ የሚሰራው ሴንተር ጋር አብረ ነበር ስንሰራ የነበረው። በጣም ረድተውናል፣ አግዘውናል። ሰኞ እና ሮብ ከሰዓቶች ለአዲስ አበባ ስላሉ ማንኛውም ሴቶች ማስታወቂያ ለሚደርሳቸው ማንኛውም አይነት ሴቶች ነበር እድሉን ክፍት ያደረግነው። አርባ አምስት ሴቶችን ነበር ታርጌት ያደረግነው ሺካን ወይም እሷ ትችላለች የተሰኘው ይኸው መርሃ ግብር ከእውቀት ክህሎት በተጨማሪ ስራ ፍለጋ ላይ የነበሩ ወጣት ሴቶችን ብቁ ተወዳዳሪ እንዲሆኑ ያስቻለና በስራ ፈጠራ ላይ የሚገኙ ወጣቶችንም ከባለ ሀብቶች ጋር ያገናኘ ነበር። ስልጠናው ሁለት አይነት ክፍሎች ያሉት ነበር። የስራ ፈጠራና ውጤታማ ተቀጣሪነት የሚል ይዘት ያለው ስልጠና ነበር የተዘጋጀው ለሶስት ወር አካባቢ። አሁን በተሳካ ሁኔታ ጨርሰው አስራ አምስቱ ጥሩ የሚባል ስራ አግኝተው በተጨማሪ ደግሞ ምንድን ያደረግነው ሲድ ፈንዲንግ የሚባል ወይም ደግሞ ማይክሮ ሲድ ፈንዲንግ ብለን ነበረ ምንድን ነው በጣም ጥቂት የሆነ ብር አምስት አምስት መቶ ብር በየ ግሩፕ አደረግን እና ገበያ ውስጥ እንዲገቡ መርካቶ፣ ፒያሳ ሊሆን ይችላል እና በአንድ ሳምንት ውስጥ የአን አምስት መቶ ብር ሁለት ሺ ና ከዛ በላይ አድርገው እንዲያመጡ ነበረ። ቢዝነሱን ተለማመዱ ማለት ነው። ከምናስተምራቸው ትምህርት ባለፈ ተግባራዊ ሆነ እዳገኙ ማለት ነው። ያን ከያዙ በኋላ በየሴክተራቸው፣ በየዘርፉ ያሉትን ችግሮች እንዲለዩና መፍትሄ እንዲያመጡ አደረግን። በዛ መልኩ ያመጡትን መፍትሄ በጣም ታዋቂ ለሆኑ ዳኞች፣ ከእንደገና ኢንቨስተሮች እንዲያቀርቡ አደረግን። ፒች ካረጉት ውስጥ አንደኛው ግሩፕ ተመርጦ መነሻ ሲድ ፈንዲንግ ከአብሮ ከባል ሀብት ጋር የመስራት እድል ወዲያውኑ ነበር ያገኘው። የአይዞን ፋውንዴሽን ተቋም ሺካን ወይም እሷ ትችላለች የተሰኘውን መርሃ ግብሩን በአመት ሶስት ጊዜ የማድረግ የማድረግና ከአዲስ አበባ ውጪ ባሉ የአሜሪካ ማዕከላት ለማስኬድ እቅዱ እንዳለው አቶ ሻሎም አርአያ ገልጸዋል። አይዞን ፋውንዴሽን በተለይም ባለፉት ሁለት ዓመታት በአፋርና በትግራይ ክልሎች ከጦርነት መልስ ወደ ትምህርት በሚል መርሃ ግብር አማካኝነት በአፋር ትምህርት ቤት ሲያቋቁም፣ በትግራይ ክልል ደግሞ የመማሪያ ቁሳቁስ ድጋፎች ማድረጉንም ለአሜሪካ ድምጽ ገልጸዋል። ከአሜሪካ ድምጽ ዋሽንግተን ዲሲ ለተጠናቀረው ዘገባ አደን ገርመው። ዝግጅቶቻችን ይቀጥላሉ። ባለፈው ሳምንት ሰኞ በኦሮሚያ ክልል ሰሜን ሸዋ ገብረ ጉራቻ ከተማ አቅራቢያ በታጣቂዎች መታገታቸው የተነገረው ከአንድ መቶ በላይ የደባርቅ ዩኒቨርሲቲ ተማሪዎች እስካሁን አለመለቀቃቸውን ከገታ እንዳመለጡ የተናገሩ ተማሪዎች አስታውቋል። ከገታ እንዳመለጡ የተናገሩት ተማሪዎች ከደባርቅ ዩኒቨርሲቲ ሁለት አውቶቢሶችን ሞልተው በተነሱ በሶስተኛው ቀን ሰሜን ሸዋ ዞን ገብረ ጉራቻ አካባቢ ሲደርሱ የኦሮሞ ነጻነት ሰራዊት ናቸው ያሏቸው ታጣቂዎች ተጓዦች ከነርሱ ጋር በሶስት አውቶቡሶች ተሳፍረው የነበሩ ተጓዦችን አግተው እየደበደቡ ወደ ጫካ እንደወሰዷቸው ነው ለአሜሪካ ድምጽ የገለጹት። አስቴር ምስጋናው ሰኞ እለት ያጠናቀረችው ዘገባ በመቀጠል ይቀርባል። ከእገታ እንዳመለጡ የተናገሩ ተማሪዎች ከደባርቅ ዩኒቨርሲቲ ሁለት አውቶቡስ ሞልተው በተነሱ በሶስተኛው ቀን ሰሜን ሸዋ ዞን ገብረ ጉራቻ አካባቢ ሲደርሱ የኦሮሞ ነጻነት ሰራዊት ናቸው ያሏቸው ታጣቂዎች ከእነርሱ ጋር በሶስት አውቶቡሶች ተሳፍረው የተነሱ ተጓዦቹን አግተው እየደበደቡ ወደ ጫካ እንደወሰዷቸው ለአሜሪካ ድምፅ ተናግረዋል። ወደ ቤተሰቦቻቸው እየደወሉ እስከ አንድ ሚሊዮን ብር የማስለቀቂያ ቤዛ መጠየቃቸውንም ገልጸዋል። ደህንነቱ ስለሚሰጋ ስሙን እንዳንጠቅስ የጠየቀን አንድ የደባርቅ ዩኒቨርሲቲ ተማሪ ባለፈው ሳምንት ሰኞ ሰኔ 24 ቀን 2016 ዓመተ ምህረት ከደባርቅ ዩኒቨርሲቲ በሁለት የሕዝብ ማመላለሻ አውቶቡሶች ሞልተው መነሳታቸውንና ረቡዕ ረፋዱ ወደ አዲስ አበባ እያመሩ ወደ ኦሮሚያ ክልል ሰሜን ሸዋ ዞን ገብረ ጉራቻ ከተማ ሲቃረቡ ከጫካ የወጡ የአፋን ኦሮሞ ተናጋሪ ታጣቂዎች እርሱ ያለበትን አውቶቡስ አስቆመው ተጓዦችን እየደበደቡ እንዳስወረዷቸው አስረድቷል። መኪና ውስጥ ገቡና ተማሪዎችን በዱላ እየመቱ አስወረዱና የመጀመሪያውን ከጨረሱ በኋላ ወደ ሁለተኛው መጡ። ሙሉ በሙሉ አስወረዱ። እነሱ ሁሉ ተማሪዎች ይዞ ወደ ጫካ መ ከዛ እየወሰዱ ተማሪዎች ሊያመጡ ወንዶች ተማሪዎችም አሉ ሊያመጡ ስሞቱ

እነማን ናችሁ ብልሃን ተታስባል እ ታጣቂዎቹ ካስቆሟቸው አውቶቡሶች ሁለቱ ሙሉ በሙሉ ተማሪዎች መሆናቸውን እና በሶስተኛው አውቶቡስ ውስጥ ግን ሌሎች መንገደኞች እንደነበሩ ያስታወሰው ከእገታው እንዳመለጠ የተናገረው በተመሳሳይ ምክንያት ስሙን እንዳንጠቅስ የጠየቀን ሌላ ተማሪ በወቅቱ ገጠመን ያለውን እንዲህ ያብራራል። ከደባርቅን በመጀመሪያ ሰኞ ቀን የተነሳ ነው ማለት ነው ማሸጥን ና ሮ ብዙ ጉዞ ጀመረ ማለት ነው። ተከታታይ መኪና ነበርና የኛ መኪና ደግሞ ትንሽ የተወሰነ ቀድሞ ነበርና፣ ከዛ መኪናው በድንገት ቆመ። እኛ ምንድን ነው ነን ብለንቱ ስንል፣ ከዛ ኦነክሸን ነው የሚባሉ አካላት ናቸው። ማረጋገጫ ምንድን ነው ማረጋ ሁሉ ሽርባቸውም ናቸው። ሁሉ ነገር እናያሱ ናቸው። በሽፍት ኤክስቪላ የሚያቸው የነበሩት ይመስ ናቸው። ቋንቋ የሚያወሩት ኦሮሞኛ ነው። ከዛ ሁሉ ሶስቱን ባስ አስወርዱት ማለት ነው። አስወርደው ወደ ጫካ እያሯሯጡ ሄዱ ማለት ከዛ ያው እንዳጋጣሚ እኛና ጓደኞች የነበርን ሶስት ነበርና ከእነሱ ጋር እየሄድን እያሯሯጡ ነበረ። እንዳጋጣሚ ትንሽ እንደሄድን ከዛ ተኩስ የተኩስ ድምፅ ማሰማት ጀመረ። እኛም እዛው ቁጭ ያልንታኛ ጥይት ነው እንዳይመታን ብለን ቢያንስ አስራ አምስት ሀያ ምናምን መሆን ጆስ ያመልጠዋል ከሶስቱ ባስ ማለት ነው ነገር ዘ ወደኋላ ተመልሰን እያለን ያው ፌዴራሎች ምናምን ሀገርን ይመጣል እነሱ። ከዛ ልጆች ምናምን ስንል ልጆች ሄደዋል ምናምን አሉ። በዛው ስልክ መደወል ጀመሩ ማለት ልማታል ወደ ቤተሰቦቻቸው ደውለው ብር ጠየቋቸው። ምን ያህል ብር ጠየቋቸው? ከአንድ ሚሊዮን እስከ አምስት መቶ ሺ ብር አለ ወይ መቶ ሺ ብር አለ። የሄዱት ተማሪዎች በቃ እስከ መቶ ሀምሳ ይሆናሉ። እስካሁን ነገር የተፈጠረ ነገር የለም። ተማሪዎቹም እዛው ናቸው። ያሉበት ሁኔታ እንደሆነ አናቅም። ስለ ጉዳዩ በእጅ ስልካቸው ላይ ደውለን የጠየቅናቸው በኦሮሚያ ክልል የሰሜን ሸዋ ዞን ሰላምና ጸጥታ ጽህፈት ቤት ኃላፊ አቶ ሰለሞን አበበ ተማሪዎች ተለቀዋል የሚል አጭር መልስ ሰጥተው ስልኩን ዘግተውታል። ከአንድ ቀን እገታ በኋላ እንደ ተለቀቀ የነገረን ሌላ በተመሳሳይ ምክንያት ስሙ እንዳይጠቀስ የጠየቀን ተማሪ ለመለቀቁ ምክንያት ነው ያለውን ያብራራል ምናምን

በደቡብ ኢትዮጵያ ክልል ነዋሪ መሆኗን እና ስሟን በሚስጥር እንድንይዝ የጠየቀችን ከታገቱት ተማሪዎች መካከል አንዷ እህቷ እንደሆነች የገለጸችልን ወጣት በእርሷ የእጅ ስልክ ተደውሎ ቁጥሩ እጅግ የበዛ የማስለቀቂያ ቤዛ ገንዘብ መጠየቋን ገልጻለች። እኛም ስን እየተጓዝነን ብዙ አላለቀም ትመስለኝ፣ ወደ ዋናዎቹ ጋር እየወሰዱ ማለት አሁን እኛ ያለነው ከኔ ጋር ሀያ ልጆች ነን። ሌሎቹ በሌላ ተው እጅ ነው ያለው። በሌላ ቡድን አለ በቅዳሜ ቀን ከእኔ ጋር አወራሁ። እነሱን የያዘው ማለት ነው። በዚህ ቁጥር ደውዬ እና አግኝቼ አካውንቱን ይሸጥሻል። እሱን እነሱን የለም የሚ- ማለት እነሱን ጠይቄ ብሎ አካውንት እንልካለን በኋላ ደውዬ የተጠየቁ ግማሽ ሚሊዮን እኮ ነው እኔ አዘጋጅሁ ¿Qué perdón, lo se ha የተማሪዎችን ክስ በተመለከተ ቨርጂኒያ ከሚገኙት ከኦሮሞ ነጻነት ሰራዊት ቃል አቀባይ ኦዳተርቢ ምላሽ ለማግኘት በስልክ ያደረግነው ጥረት አልተሳካም። ከመቶ በላይ ተማሪዎቹ በታጣቂዎች የታገቱበትን የደባርቅ ዩኒቨርሲቲ ፕሬዚዳንት ዶክተር አስማማው ዘገየን በስልክ አግኝተናቸው ጉዳዩን እየተከታተል ነው፣ ነገር ግን ልጆቹ የታገቱት በኦሮሚያ ክልል ውስጥ ስለሆነ ትምህርት ሚኒስትርን ጠይቁ ብለዋል። ሆኖም ከትምህርት ሚኒስቴር ተጨማሪ መረጃ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። የተራዘመ ግጭት የእንዲህ አይነት ድርጊት ፈጻሚዎችን እንደሚያበረታታ ዛሬ ሰኞ በፌስቡክ ማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሑፍ ያመለከቱት በኢትዮጵያ የአሜሪካ አምባሳደር ሀርቪን ማሲንጋ ለገንዘብ ጥቅም ሲባል ተማሪዎችንና ሰላማውያን ዜጎችን የማገት ድርጊት እንዲቆምና የህግ የበላይነት እንዲከበር ጥሪ አቅርበዋል። በኦሮሚያ ክልል ሰሜን ሸዋ ዞን ገርበጉራቻ አካባቢ ልዩ ስሙ አሊደሮ በተባለ ቦታ በተደጋጋሚ ስለሚፈጸም እገታ ከዚህ ቀደም በታጋ ወዳጆቹ ቅሬታ ቢቀርብም የፌዴራልም ሆነ የክልል ባለስልጣናት ምንም አይነት መግለጫ ሰጥተው አያውቁም። በአንጻሩ ልዩ ልዩ የፖለቲካ ፓርቲዎች በአካባቢው የሚፈጸመውን ግድያ ናገታ አስመልክቶ ባለፈው አመት ሰጥተዋቸው በነበሩ አስተያየቶች በኦሮሚያ ክልል ለተባባሰው የሲቪል ሰዎች ግድያ ናገታ መንግስት እርምጃ እንዲወስድ ጥሪ ማቅረባቸው ይታወሳል። ከዚህ አኳያ የአሜሪካ ድምፅ በኦሮሚያ ክልል በተለያዩ ቦታዎች ስለሚፈጸመው ግድያና እገታ አስተያየታቸውን ጠይቋቸው የነበሩት የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ሊቀመንበር ዶክተር መራራ ጉዲና በድርጊቱ ላይ የተለያዩ አካላት እንደሚሳተፉ ገልጸው ጉዳዩ በገለልተኛ አካላት መጣራት አለበት ሲሉ አመልክተዋል። ለአሜሪካ ድምፅ አስቴር ምስጋናው የተከበራችሁ አድማጭ ተመልካቾቻችን እየተከታተላችሁን ስለሆነ እናመሰግናለን። በድጋሚ ልናስታውስ የምንወደው ነገር ቢኖር ይህ ዘገባ የተጠናቀረው ሰኔ ይቅርታ ሀምሌ አንድ ቀን ሁለት ሺ አስራ ስድስት አመተ ምህረት ሰኞ ቀን መሆኑን ነው። ወደ ተከታዩ ዘገባ አልፋለሁ። የአፌት ግሩም የስሪዲ ህትመት የጥበብ ትሩፋትን ለወጣት ኢትዮጵያውያን እያስተዋወቁና እያዳረሱ ከሚገኙ የመስኩ ጥበበኞች አንዱ ነው። ስሪዲ ህትመት ሀሳባዊ ንድፎችን ወደሚዳስሱ ግዙፎች የሚለውጡ የቴክኖሎጂ ዘርፍ ነው። በኢትዮጵያ ውስጥም እምብዛም ያልተስፋፋውን ይህንን ቴክኖሎጂ በመጠቀም የሕክምና አጋዥ መሳሪያዎችን፣ የአዘቦት መጠቀሚያ ቁሳቁሶችና ሌሎች ምርቶችንም ያመርታሉ። በተጨማሪም ለወጣቶች የቴክኖሎጂውን ክህሎትም ያሰለጥናል። ሀብታሙ ስዩም ነው ያነጋገረው። ወደዛው ነው የምናልፈው። ያፌት ግሩም እባላለሁ። ድምር ቴክኖሎጂስ የሚባል ትንሽ የስታርታፕ ካምፓኒ አለኝ። ድምር ቴክኖሎጂስ የሚሰራው የስሪዲ ፕሪንቲንግ ስራ ነው። ያ ማለት ደንበኞቻችን በኮምፒውተር የተሰራን ዲዛይን ይልኩልናል። እኛ እሱን ዲዛይን ወደ እቃነት ነው የምንለውደው። ፕላስቲክ እያቀለጥን ማለት ነው። በጣም አመሰግናለሁ። ያፌት፣ ድምር የተባለው የእናንተ ድርጅት መቼ ነበር የተቋቋመው? እንዲቋቋምስ ምክንያት የሆኑት ጉዳዮች ምንድን ነበሩ? ለመጀመሪያ ያነሳሳኝ ስለ ቴክኖሎጂ አላቅም ነበረ ከዚህ በፊት። እንደ ድል ሆኖ ለተለያዩ ድሎች አፕላይ አደርጋለሁ። አንዱ ድል ያሊ ይባላል። ያንግ አፍሪካን ሊደርስ ኢኒሼቲቭ ኬንያ ናይሮቢ ለአንድ ወር የሊደርሽፕ ስልጠና ነው የምንወስደው እና እዛ ስልጠና ላይ ድንገት ሁለት ስሪ ዲ ፕሪንተሮችን ፊት ለፊታችን አስቀመጡ አሰልጣኞቻችን እና ይሄ ቴክኖሎጂ እንዲህ እንዲህ ነው የሚሰራው ብለው ነገሩን። ከዛ ጊዜ ጀምሮ ሪሰርች ማድረግ ጀመርኩኝ ቴክኖሎጂው ስለ ጥቅሞቹ እና እንዴት የራሴን አሻራ ማሳረፍ እችላለሁ ስለሚለው ነገር። ስለዚህ ልክ ወደ ኢትዮጵያ ከተመለስኩኝ በኋላ በጣም ሪሰርች ያደረግኩኝ በአጋጣሚ አይስ አዲስ የሚባል ቦታ እዚ፣ ስታርታፖችን ትሬን የሚያደርግ ኢንኩቤት የሚያደርግ ቦታ ነው፣ ስፔሻል ቴክኖሎጂ ላይ የሚሰሩ ስታርታፖችን እዛ ሄጄ የሆነ ጥግ ላይ የተበላሸ ስሪዲ ፕሪንተር አገኘው። ሶስት ቀን ሶስት ሌሊት ዛ ቆይቼ የሰራሁ ከዛ በኋላ በዛ ስሪዲ ፕሪንተር የተወሰኑ ኦብጀክቶችን ፕሪንት ማድረግ ጀመርኩኝ። እንደዚህ እንደዚህ ያለ የራሴን ፕሪንተር ገዛው። ከዛ በኋላ ነው ድምር መመስረት ይቻል ቀደም ብለ ስትነግረን ሰዎች በኮምፒውተር አማካኝነት የሚያቀርቡትን ንድፍ ወደ ጠጣር ነገር ወደ እቃ ይቀይራል ሰዎች መደበኛ እቃዎችን ከመጠቀም ይልቅ ስሪዲ ህትመት በኩል የተሰሩ እቃዎችን መጠቀማቸው ያለው ፋይዳ ምንድን ነው ዋነኛው ጠቀሜታ ያሰብነውን ነገር ወዲያው ሪሌቲቭሊ ማግኘት እንችላለን እጃችን ላይ ያ ማለት ምንድን ነው እዛው በኮምፒተር ዲዛይን እናደርገዋለን። ከዛ በኋላ እዛው መሞከር እንችላለን ከፕሪንተሩ አውጥተን እቃውን። አሁን ለምሳሌ ጁሰር ተበላሽቶብኛል ብለ፣ ጁሰሩ የሆነ ፕላስቲክ ነው የተበላሸብኝ እዛው ኮምፒተር ላይ ገብቼ ያንን ነገር ዲዛይን አደርገዋለሁ። ከዛ በኋላ ወደ ማተሚያ ማሽኑ ልከውና ያተማውን እቃ አምጥቼ ጁሰሩ ላይ ሰካዋለን ነገር ነው። ይሄ አንድ ሰዓት ሁለት ሰዓት ቢፈጅ ነው ይሄ ፕሮሰስ። ሌላ አማራጭ ምንድን ነው የሚሆነው? ከፍሪዲ ፕሪንቲንግ ውጭ ያለን ነገር ብጠቀም ወይ አሮጌ ተራ ሄዳለው ወይ ምናለሽ ተራ ሄዳለው ጁሰሩ ተመሳሳይ የሆነ እቃ ፍለጋ ማለት ነው። ካጣሁኝ የጁሰሩ ተመሳሳይ ፍለጋ ወይ ጁሰሩን መቀየር ነው ያለብኝ። አለበለዚያ ደግሞ ላይክ ቢዝነስ ከሆንኩኝ ከውጭ ሪፕሌስመንት እቃውን ማስመጣት ነው ያለኛው። ስለዚህ ለአንዲት እቃ ያችን ነገር ብቻ ሪፕሌስ ለማድረግ ረጅም ጊዜ ሊሰድ ይችላል። ፕሪንቲ ወዲያው መልሱን ይሰጠሃል። ሁለተኛ ነገር ትንሽ ግን በተደጋጋሚ የምንፈልጋቸውን ነገሮች መስራት ይችላል። ጆሮ ጌጥ ማምረት ብትፈልግ ብዙ ጆሮ ጌጦች ነው የምትፈልገው። ነገር ግን እኛ የምናያቸው ፕላስቲኮች በሙሉ ኢንጀክሽን ሞልድ የሆኑ ፕላስቲኮች ናቸው። ኢንጀክሽን ሞልድ ማለት የሆነ ቅርጽ ነገር አለ። እዛ ቅርፅ ውስጥ የቀለጠ ፕላስቲክ ይገባበትና ይደርቃል። ያ ፕላስቲክ ሲወጣ ያን ቅርጽ ይዞ ይወጣል። ነገር ግን ይህንን ማሽን ለመስራት ከአስር ሺህ ዶላር ወይም ከዛ በላይ ነው ወጭ። ሚሊየንስ ኦፍ ፓርትስ ለማምረት ነው ኢንጀክሽን ሞልዲንግ የምንጠቀመው። ስለዚህ አሁን ስሪዲ ፕሪንቲንግ መሀከለኛ ሶሉሽን ይሰጠናል። ወዲያው ፕሮቶታይፕ ማድረግ እንችላለን። ከዛ በኋላ ደግሞ አንድ አይነት እቃዎችን በተደጋጋሚ በመቶዎች ውስጥ የሚቆጠሩ ወይም በሺዎች ውስጥ የሚቆጠሩ እቃዎችን ጊዜ ቢፈጅም መስራት እንችላለን፣ በስሪዲንቲ ስለዚህ መካከል ላይ ላሉ ቢዝነሶች ይጠቅማል ማለት ነው። ማንፋክቸሪንግ ቢዝነሶች እስካሁን ድረስ በድምር ቴክኖሎጂ በተሰኘው ተቋማችሁ በኩል ምን አይነት ምን አይነት ምርቶችን ለማቅረብ ሞክራችሁ? እስካሁን ከተለያዩ ድርጅቶች ጋር ለመስራት በቅተናል። ለምሳሌ ምን አይነት ኢምፓክት ሊያመጣ ይችላል የሚለውን ነገር በትንሹ ገልጽል ሀያ ሀያ ላይ ኮቪድ ልክ ሲመጣ ሁሉም ነገር ተዘጋ። ከውጭ ኢምፖርት ማድረግ አልቻልንም፣ ምንም አይነት ነገሮችን። እንደ ሀገር ነው እያልኩ ያለው እና ሆስፒታሎች የዕቃ ጉድለት ውስጥ ነበሩ። ያ ማለት ለዶክተሮቻቸው ራሱ ራሳቸውን ከበሽታው ከኮቪድ የሚጠብቁበትን ነገር ማቅረብ አልቻሉም ነበረ። ለአንድ ጊዜ ብቻ ጥቅም ላይ የሚውልን ነገር ደጋግሞ መጠቀም ጀመሩ፣ ማስገባት ስላልቻሉ ብቻ። ስለዚህ አሁን እኛ በዛ ጊዜ የምናደረግን ሴንተር እጃችን ላይ ነበረ። እንደዚያ ፍጣ ደግሞ ሮማ ሴሪያሎችም የተወሰኑ ነበሩ። ስለዚህ እነሱን በመጠቀም ለማዳራሽ ቃጥ አስራ ሁለት ለነበሩ ኮቪድ ሪሊፍ ሴንተሮች ውስጥ ለሚሰሩ ዶክተሮች የፊት መከለያ ማስክ ፌስ ማስክ ይባላል የኢርሺልድ አለ ኢርሺልድ ማለት ማስክ አስራ ሁለት ሰዓት አስር ሰዓት ነው የሚያደረጉት እና ጆሯቸውን ይከረክራቸዋል ያቆስላቸዋል ዶክተሮቹ እሱ እንዳያቆስላቸው ጆሯቸው ላይ ከማሰር ይልቅ እንደ ቲያራ ነገር አንገታቸው ጀርባ የምትደረግ ማስኩ እሱ ላይ ይታሰራል ጆሯቸውን አያማቸው ማለት ነው ከዛ በተጨማሪ ለዶክተሮቹ ሬስፓራተርን ዲቫይድ የሚያደርግ አንድን ማሽን እንዲጠቀሙበት የሚያደርግ እንትን ሰርተን ነበረ። ከዛ በተጨማሪ አሁን ይህንን ያልኩ ዶኔሽን ነው ያበረከትንላቸው። ለተለያዩ ቢዝነሶች ደግሞ ሰፕላይ ያደርግናቸው የተለያዩ ፕሮዳክቶች አሉ። እንዳልኩ አሁን ጆሮጌት ሰፕላይ የምናደርጋቸው አንዳንድ ድርጅቶች አሉ። ከዛ ውጪ ለሰርግ ለዲኮሬሽን የምናቀርባቸው ፕሮዳክቶች አሉ። ከተለያዩ ኤንጂዎች ጋር እንሰራለን። የተለያዩ የቤት ሞዴሎችን መስራት እንችላለን። ላሊበላን፣ አክሱምን ትናንሽ ደስክ ላይ የሚቀመጡ ነገሮች አድርገን መስራት እንችላለን። እንግዲህ ከብዙ በትንሽ ይሄ ነው ያፌት። እንግዲህ ካሁን ድረስ ባለው እንቅስቃሴያችሁ እንደዚህ አይነት የሚታዩ ምርቶችን ለማምረት በተለያዩ ሁኔታዎች ለመሳተፍ ችላቸዋል። የመጪ ዘመን እቅዳችሁ ምንድን ነው? ምን ምን ነገሮችን ነው ለማሳካት የምትፈልጉት? አሁን እንደ እግዚአብሔር ፍቃድ ትሬኒንግ ጀምረናል፣ ግን እሱን በደንብ ማስፋፋት እንፈልጋለን። ስለ ትሪዲ ፕሪንቲንግ ብቻ ሳይሆን ሌሎች ተያያዥ የሆኑ ማኑፋክቸሪንግ እንትኖች አሉ፣ ቴክኒኮች አሉ፣ የማምረቻ ቴክኒኮች ማለት ነው። እነሱንም ጨምሮ ትሬኒንጎች ለዩኒቨርሲቲዎች፣ ለቲቪኢቲዎች ለቢዝነሶች እንዴት ነው ሊጠቀሙባቸው የሚችሉት እና አብረን እንዴት ነው ልንሰራ የሚችሉት የሚለውን ትሬኒንጎች ፕሮቫይድ እናደርጋለን። ስለዚህ ይሄ ከሪኪለም ውስጥ ለማስገባት እንሞክራለን። ኦልሬዲ ከአዳማ ዩኒቨርሲቲ ጋር ከተወሰኑ አስተማሪዎች ጋር እየተነጋገርን ነው። አዲስ አበባ ዩኒቨርሲቲም፣ ካሉ ኤአይቲ ካሉ ሰዎች ጋር፣ አስተማሪዎች ጋር እንዴት ኢንክሉድ ማድረግ እንችላለን ከሪኪለም ውስጥ ስፔሻሊ መካኒካል ተማሪዎች ለሆኑ ሰዎች ማለት ነው። እሱ ቢሳካለን ደስ ይለናል። ከዛ በተጨማሪ ደግሞ ኢንዱስትሪያል ግሬድ የሆኑ እቃዎችን ለትላልቅ ካምፓኒዎች ማስ ፕሮዲውስ እያቀረብን ማድረግ እንፈልጋለን። ትላልቅ ማሽኖች ነው የሚያስፈልጉት ለእሱ፣ እሱን ገዝተን ፓርትነርሺፑን ከነዚህ ካምፓኒዎች ጋር ሴኩር አድርገን ብንሄድ ደስ ይለናል። ትንሽ ቆይተን ወደፊት ደግሞ ወደ ደንታል እና ወደ ኮንስትራክሽን ስፔሱ ብንገባ ደስ ይለናል። ደንታል ማለት ከሱ ተያያዥ የሆኑ ነገሮችን ፕሪንት እያደረግን ማቅረብ እንፈልጋለን ለጥርስ ክሊኒኮች። ው ስሪዲ ፕሪንቲንግ ኮንስትራክሽን ውስጥ መግባት እንፈልጋለን። በሁሉም ረገድ ኤክስፐሪመንት እያደረግን ነው። እነዚ ትልቅ ደረጃ ይደርሳል ብለን እናስባለን። የፌት ግሩም እጅግ በጣም አመሰግናለሁ። ድምር ስለተሰኘው የስሪዲ ቴክኖሎጂን በመጠቀም የተለያዩ ምርቶችን እያቀረበ ስለሚገኘው ድርጅት ስለነገርከን በእጅጉ እናመሰግናለን። ያሰባችሁት ሁሉ ተሳክቶ ደግሞ ዳግም በሌላ የስኬት ወግ እንደምንገናኝ አስባለሁ። Ben juga masak inanılıvermiş ucuçeesem. Amin, ne var istedin ya teşekkür hakarmo. Şego yeşgalam o, Gatchiya wala ye shesh le europa europa europa ni atma din mo america lego cosini shate mo galiana america paris le shi galda bella ድርጅቶቻችን አብራችሁን ስለሆናችሁ አብዝተን እናመሰግናለን። የእሁድ ምሽት መሰናዷችን እዚህ ላይ ተጠናቋል። በነጋው ምሽት በመደበኛ የሬዲዮ በቴሌቪዥን መሰናዷችን እንጠብቃችኋለን። አስተያየት ወይም ጥያቄ ቢኖራችሁ በፌስቡክ ገጻችን ቪያም ሀሪክ ላይ ለጋቢና ቪ እያላችሁ አድርሱን። ኤደን ገረመው መሰናዶውን በመምራት በምራት ኤልያስ አስማረ በቀነበሩ ጽዮን ግርማ በአርቶቱ ከመላ የአሜሪካ ድምፅ ባለሙያዎችና ዘጋቢዎች ጋር በመሆን እዚህ ላይ እንሰናበታለን። ሰላም ጤና ስጥልን። መልካም የእሁድ ምሽት Foreign side Bella I'll